ኢትዮጵያ ውስጥ ጥላቻና ብጥብጥ ከሚቀሰቅሱ የዳያስፖራ አባላት የተወሰኑት ዩናይትድ ስቴትስ ው አሜሪካ አምባሳደር ተናግረዋል። ዩናይትድ ስቴትስ ውስጥ በሚገኙበት ምቾትና ደህንነት ውስጥ ሆነው እዚህ ኢትዮጵያ ውስጥ ጥላቻና ብጥብጥ ያነሳሳሉ ያሏቸውን አንዳንድ የኢትዮጵያ ዳያስፖራ አባላት የእውነት አምላክ ይፍረድባቸው ሲሉ አማረዋል። የሚባሉትን ኢትዮጵያውያን አስመልክቶ በሁለቱ ሀገሮች መካከል የተደረገ ንግግር ስለመኖር አለመኖሩ የታወቀ ነገር የለም። እስክንድር ፍሬው ዝርዝር ዘገባ ይዟል። የአሜሪካ አቋም ከመጀመሪያውም ግልጽ ነበር። በኢትዮጵያ እየተካሄዱ ያሉ የማሻሻያ እርምጃዎችን በጠቅ አንዳንድ የዳያስፖራ አባላት የደቀኑትን ስጋት እንደምትረዳ ያንጸባረቀችበት ነው። በኢትዮጵያ የአሜሪካ አምባሳደር ማይክል ሬይነር በጥቁር አንበሳ ሆስፒታል በተካሄደ የኢትዮ አሜሪካውያን ሐኪሞች ጉባኤ ላይ ያደረጉት ንግግር ይህንን ያመላክታል። አምባሳደሩ በዚህ ንግግራቸው ትኩረት የሚያስቱ ክፍፍልና ጥፋት የሚያስከትሉ ስላሏቸው ኢትዮጵያውያን ድምፆችና ሀሳቦች ጠቅሰዋል። እንዳለመታደል ሆኑ አሉ አምባሳደሩ ከነዚህ የጥፋት ድምጾችና አስተያየቶች የተወሰኑት ዩናይትድ ስቴትስ ከሚኖሩ ኢትዮጵያውያን የሚመጡ ናቸው በዩናይትድ ስቴትስ ምቾትና ከልላ ውስጥ ሆነው በኢትዮጵያ ምድር ጥላቻና ብጥብጥ የሚያነሳሱ ሲሉ ነው እነዚያን ኢትዮጵያውያን የዳያስፖራ አባላት የገለጿቸው በአሜሪካ ህጎችና እስቴቶች ውስጥ በሚገኘው ሀሳብን በነጻነት የመግለጽ መብት የኔን ያህል አጥብቆ የሚያምን የለም በማለትም ይቀጥላሉ አምባሳደሩ። በዚያው ልክ ግን ነጻነታችንን በኃላፊነት ስሜት ለመጠቀም የጋራ ኃላፊነት እንዳለብን የኔን ያህል የሚያምን የለም ብለዋል። የአሜሪካዊው ዲፕሎማት አስተያየት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የዛሬ ሳምንት በፓርላማ ከተናገሩት ጋር የሚስማማ የሚጣጣም ይመስላል። በተለያየ ዓለም ያሉ አማርኛ፣ ኦሮምኛ፣ ትግረኛ ወይም ሀገርኛ ቋንቋ የሚናገሩ ብዙዎቹ የኢትዮጵያ ፓስፖርት የሌላቸው ሶፋ ላይ ተቀምጠው መደብ ላይ የተቀመጠውን ህዝብ ተነስ የሚሉ በሚያማምር መኪና እየሄዱ በእግሩም መሄድ እና ለባስ የሚከፍሎ ያጣውን ህዝብ ተነስ ግደል የሚሉ ጀግኖች በበሬ ወለደ ተረት ተረት ብዙ ያልተገቡ ነገሮች ይዘግባሉ። ለእነሱ በአንድ በኩል እንጀራ ነው። በዩቱብ እንደዛ እያሉ ካልሆነ ገቢ አያገኙም። የእኛ ህዝብ ደግሞ የዋህ ነው። ቋንቋ አማርኛ ስለሆነ ኦሮምኛ ስለሆነ ያምናቸዋል። ይባላል ለኢትዮጵያ ሕዝብ መቼም ልቦና ተሰጥቶናል። እያንዳንዳችን ውሸት እና እውነት ለመለየት ማስተዋል ከተጨመረበት ብዙ አንቸገርም። እናሰላስል። በግርድፍ ውሸት እንደ እውነት አንቀበል። ማንነታቸው የማይታወቁ ሰዎች የሚሰብኩትን የውሸት ሰበካ እና በሬ ወለደ ዘመቻ ኢትዮጵያውያን የማንጠር ብቃት ይኖረን። የኢትዮጵያው ጠቅላይ ሚኒስትርና የአሜሪካው አምባሳደር ተቀራራቢ አስተያየቶች እንደዚህ በአንድ ሳምንት ጊዜ ተከታትለው መደመጣቸው ግጥጥሞሽ አልያም የጋራ ምክክር ውጤት ስለመሆኑ የታወቀ ነገር የለም። የኢትዮጵያ መንግስት ጥላቻና ብጥብጥን ይቀሰቅሳሉ ያላቸውን በዩናይትድ ስቴትስ የሚኖሩ አንዳንድ ዜጎችን በተመለከተ ለአሜሪካ መንግስት ያቀረበው ጥያቄ ስለመኖሩ መኖሩ ከሁለቱም ወገኖች ማረጋገጥ አልተቻለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።